is of america, <applause> -A. Yeh, yeh, america dims, radio tabiano በ19 በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 26 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና እኔም ቆንጂ ይታዬ ነኝ። በኢትዮጵያው ሁከት ተቃዋሚ አድመኞች የንግድና ኢንቨስትመንት ድርጅቶችን ኢላማ ማድረጋቸውን ቀጥለዋል። አድራጎቱን የተደራጁ ወንጀለኞች ተግባር ነው ሲሉ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ለእንግሊዝ ዜና ማሰራጫ ቢቢሲ ተናግረዋል። በአብይ ርዕስ ዘገባ ይዘናል። ማናቸውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖቶች ጉባኤ አሳሰበ። በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሀሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ህይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን። የኢትዮጵያ የሃይማኖቶች ጉባኤ ዋና ጸሐፊ መጋቤ ዘሪሁን ደጉ ናቸው። ዘገባው በመጽሔት ይቀርባል። ለአርእስተ ዜናው ቆንጅት ከትናንት በስቲያ አዲስ አበባ አቅራቢያ ትጓዝበት በነበረው መኪና ላይ በተወረወረ ድንጋይ ተመታ የህይወቷ ያለፈው አሜሪካዊት ሻረን ግሬይ የምትባል ተመራማሪው መሆኗን የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ ባለስልጣናት አስታወቁ። የጽንፈኛው እስላማዊ ቡድን ያል ሸባብ አባላት ናቸው ተብለው የተጠረጠሩ አጥቂዎች የኬንያን ከተማ ማንዴራን አጠቁ የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በተባበሩት መንግሥታት ድርጅት የኤርትራ ቋሚ ተጠሪ ሆነው ሲያገለግሉ የቆዩት አምባሳደር ግርማ አስመሮም አረፉም። አምባሳደሩ ትናንት ኒውዮርክ ላይ በ66 ዓመት ዕድሜያቸው ማረፋቸው የታወቀው ዛሬ ሲሆን ላለፉት ዘጠኝ ወራት በህመምና በሕክምና ላይ እንደነበሩ ታውቋል። አምባሳደር ግርማ ወደ ኒውዮርክ ከመላካቸው በፊት በኢትዮጵያና በአፍሪካ ሕብረት እንዲሁም በዩናይትድ ስቴትስና በካናዳ የኤርትራ አምባሳደር ሆነው አገልግለዋል። አምባሳደር ግርማ ዋሽንግተን ዲሲ ከሚገኘው አሜሪካን ዩኒቨርሲቲ በዓለም አቀፍ ግንኙነቶች በማስተርስ ዲግሪ ተመርቀዋል። አምባሳደር ግርማ አስመሮም በወጣትነት ዕድሜያቸው የ የኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋችና በሰባት ቁጥር ቦታ የሚሰለፉ አጥቂ ነበሩ። አምባሳደር ግርማ ባለትዳር ነበሩ። አምባሳደር ግርማ አስመሮም ለመገናኛ ብዙሃንና ለጋዜጠኞች ከፍተኛ ክብር የነበራቸውና መረጃ ለሕዝብ ለማድረስ ምንጊዜም ዝግጁና ተባባሪ ሰው ነበሩ። ከትናንት በስቲያ ማክሰኞ ኢትዮጵያ ውስጥ ከአዲስ አበባ ወጣ ብሎ በሚገኝ አካባቢ ትጓዝበት የነበረ መኪና ላይ ለተቃውሞ የወጡ ሰዎች በወረወሩት ድንጋይ ተመታ የሞተችው አሜሪካዊት ሻረንግሬ የተባለች ተመራማሪው መሆኗን ምርምሩ የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ ባለስልጣናት አስታውቀዋል። በዩኒቨርሲቲው የእጽዋት ስነ ህይወት ክፍል ከፍተኛ ተመራማሪ የነበረችው ሻርን ወደ ኢትዮጵያ የተጓዘችው ከምርምር ስራዋ ጋር የተያያዙ ስብሰባዎችን ለማካሄድ እንደነበር ዩኒቨርሲቲው አመልክቷል። ከእርሷ ጋር መኪናው ውስጥ አብሯት በመጓዝ ላይ የነበረ ሌላ የዩኒቨርሲቲው የእጽዋት ስነ ህይወት ክፍል ተመራማሪ ምንም ጉዳት እንዳልደረሰበትና ወደ ዩናይትድ ስቴትስ እየተመለሰ መሆኑን ነው ባለስልጣናቱ የተናገሩት። ቀደም ሲል በአዲስ አበባ የዩናይትድ ስቴትስ ኤምበሲ የሟቺቱን ማንነት በውል ሳይገልጽ አንድ የዩናይትድ ስቴትስ ዜጋ በድንጋይ ተመቶ በመጎዳቱ ሕይወቱ አልፏል ሲል አረጋግጦ እንደነበረ የሚዘነጋ አይደለም። የካሊፎርኒያ ዩኒቨርሲቲ ቃል አቀባዩ አንዲ ፌል እንደተናገሩት ተመራማሪዋ በዩኒቨርሲቲው እንደ ኤሮፓውያን አቆጣጠር በ ከ2013 ጀምሮ የምርምር ስራ ላይ ተሰማርታ እንደነበርና ባለቤቷም የዩኒቨርስቲው ሰራተኛ መሆኑን አመልክተዋል። የሶማሊያው ጽንፈኛ የሁከት ቡድን አልሻባብ አባላት መሆናቸው የተጠረጠረ የታጠቁ አጥቂዎች ከሶማሊያ ጋር በምትዋሰነው በወሰን አቅራቢያ ከምትገኘው የኬንያ ከተማ ማንዴራ የመኖሪያ ሰፈር ላይ ጥቃት ማድረሳቸው ተገለጠ። የማንዴራ አውራጃ አስተዳዳሪ አሊ ሮባ ጥቃቱ መድረሱን አረጋግጠው ስድስት ሰው ተገድሏል፣ አንድ ሰው ቆስሏል ብለዋል። የጸጥታ ኃይሎች ከአጥቂዎቹ ጋር ተታኩሰው የቆሰለውን ጨምሮ ሃያ ሰባት ሰዎች ለማውጣት መቻላቸውን አስተዳዳሪው ገልጸዋል። አጥቂዎቹ የእጅ ቦምብ ከወረወሩ በኋላ በነዋሪዎች ላይ እንዳገኙ መተኮሳቸውን የኬንያ መገናኛ ብዙሃን ዘግበዋል። ባለፈው ሐምሌ ወር ደቡብ ሱዳን ውስጥ ውጊያ በተቀሰቀሰበት ጊዜ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ሲቪሉን ሕዝብ ከጥቃት የመጠበቅ ተልእኳቸውን መወጣት አልቻሉም ሲል አንድ የመብት ተሟጋች ድርጅት አስታወቀ። ጽህፈት ቤቱ ዩናይትድ ስቴትስ የሆነው በእንግሊዝኛ የአህጽሮት ስሙ ሲቪክ የሚባለው ድርጅት ማለትም በግጭቶች የተጠመዱ ሲቪሎች ማዕከል ነው። ትናንት ረቡዕ ባወጣው ሪፖርት ሰላም አስከባሪዎቹ በወቅቱ ከምድብ ስፍራቸው ፈትለክ ብለዋል፣ አለዚያም እዚያው ምድባቸው ላይ አድፍጠው ሲያበቁ ከጥቃት እየሸሸ መሸሸጊያ ፍለጋ ወደ መንግስታቱ ድርጅት ግቢ የሚሮጠው ሲቪል ህዝብ ላይ አስለቃስ ጭስ ሲተኩሱ ነበር ብሏል። የተባበሩት መንግስታት ድርጅት ይህንን የሰላም አስከባሪዎቹን ኃላፊነት አለመወጣት ጉዳይ በተመለከተ በግልጽነትና በተጠያቂነት ጉዳዩን እንዲያየው ሪፖርቱ አሳስቧል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ያለው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ 750 የሚሆኑ ትጥቅ የፈቱ ደቡብ ሱዳናውያን ታዋጊዎችን ለማንቀሳቀስ ኃላፊነት ሊወስድ እንደማይችል ገልጿል። የተልዕኮው ቃል አቀባይ ትናንት ለጋዜጠኞች በሰጡት መግለጫ የሰላም ጥበቃ ተልዕኮው ደቡብ ሱዳናውያኑን ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ወደሚገኙት የተለያዩ ሰፈሮች በአይሮፕላን ያጓጓዘው የሀገሪቱ መንግስት በጠየቀው መሠረት መሆኑን ገልጸዋል። የሀገሪቱ መንግስት ስደተኞ ዳኞቹ ከሀገሪቱ እንዲወጡ የጊዜ ገደብ ሰጥቷል። የአሜሪካ ድምፅ ራዲዮ ዘጋቢ ኒክ ሎንግ ከጎማ ምስራቅ ኮንጎ የላከው ዘገባ አለ። አዳነች ፍስሃ እየታቀርበዋለች። ደቡብ ሱዳናውያኑ ተዋጊዎች የደቡብ ሱዳን ምክትል ፕሬዚደንት የነበሩት ሪያክ ማቻር ደጋፊዎች ናቸው። ባለፈው ሐምሌ ወር ላይ ከፕሬዚደንት ሳልቫኪር ኃይሎች ጋር ከባድ ውጊያ ከተካሄደ በኋላ ባለፈው ነሐሴ ወር ከመዲናይቱ ጁባ አፈግፍገው በእግር ጉዞ ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ገቡ። ማቻርና ባለቤታቸውም ከተዋጊዎቹ ጋር ነበሩ። ኋላ ግን ወደ ካርቱም ተወሰዱ። ተዋጊዎቹ ኮንጎ ዲሞክራሲያዊ ሪፑብሊክ መግባታቸው ባለፈው ወር ይፋ ከተደረገ በኋላ አንድ የመንግሥት ቃል አቀባይ ተዋጊዎቹ ወደ ሀገሪቱ እንዲገቡ አልተፈቀደም ሲሉ አስተባበሉ። የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ተዋጊዎቹን ትጥቅ አስፈትቶ ከኮንጎው ጋራምባ ብሔራዊ ፓርክ በሀገሪቱ ወደሚገኙት የተለያዩ ሰፈሮቹ በአይሮፕላን ወስዷቸዋል። የኮንጎ ዲሞክራሲያዊ ሪፑብሊክ የመከላከያ ሚኒስትር ተዋጊዎቹን ከጎበኙ ሁለት ሳምንታት በኋላ የጸጥታ አደጋ ናቸው በማለት የሰላሙ ተልእኮ ተዋጊዎቹን በሰባት ቀናት ውስጥ ከሀገሪቱ እንዲያስወጣ መንግስት ባለፈው ማክሰኞ የጊዜ ገደብ ሰጠ። ኮንጎ ያለው የተባበሩት መንግስታት ድርጅት የሰላም ተልእኮ ቃል አቀባይ ፌሊክስ ፕሮስፐር ባስ ትላንት ረቡዕ ለጋዜጠኞች ሲናገሩ መንግስቱ ለወሰነው የጊዜ ገደብ ምላሽ ሰጥተዋል። ስ ዲሰት ት 2ሰ ባለፈው ነሐሴ 17 ቀን እንደ አውሮፓ አቆጣጠር ማለት ነው። የሰላም ተልእኮው ለሰብኣዊነት ሲል ደቡብ ሱዳናውያኑ ተዋጊዎች ከጋራምባ ፓርክ እንዲያስወጣቸው የኮንጎ መንግስት እንደጠየቀ ነው ቃል አቀባዩ የተናገሩት። ምክንያቱም በዛን ወቅት አርባ የሚሆኑ ተዋጊዎች በበሽታ በምግብ እጥረትና በመቁሰል ጉዳት ሞተዋልና ነው ያሉት ባስ። ተዋጊዎቹ ከሀገሪቱ መውጣት እንዳለባቸው ሁሉም ይስማማሉ ብለዋል። መቼ እንደሚሆን ግን አልተናገሩም። የተሰጠውን የጊዜ ገደብ በሚመለከት ደግሞ መፍትሔው፣ ከሰላም ጥበቃው ተልእኮ ብቻ ሊገኝ አይችልም ብለዋል። የተባበሩት መንግስታት ድርጅት የሰላም ተልእኮ ለጉዳዩ መፍትሔ ለማግኘት ከኮንጎ ዲሞክራሲያዊ ሪፑብሊክ ከደቡብ ሱዳንና በክልሉ ካሉት ሌሎች መንግስታት ጋር ሲሰራ ቆይቷል። አንቶኒዮ ጉተሬዝ ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሆኑ የሚደግፍ መሆኑን የጸጥታ ምክር ቤቱ በይፋ አረጋግጧል። የድርጅቱ የስደተኛ ጉዳይ ከፍተኛ ኮሚሽነር የነበሩት የቀድሞ የፖርቹጋል ጠቅላይ ሚኒስትር አንቶኒዮ ጉተሬዝ በዚህ የአውሮፓውያን አመት መጨረሻ የስራ ዘመናቸው የሚያበቃውን ዋና ጸሐፊ ባንኪሞንን እንዲተኩ የምክር ቤቱ 15 ቋሚ አባላት ለወትሮ በማይታወቁበት ሕብረት ነው በሙሉ ድምጽ ድጋፍ የሰጡት አንቶኒዮ ጉተሬዝ መመረጣቸውን ይፋ ያደረጉት የዚህ ወር የጸጥታው ምክር ቤት ሊቀመንበር የሩሲያ አምባሳደር ቪታሊ ቸርኪን እኚህ ሰው ትልቅ የፖለቲካ ሰው ናቸው። ሁሉን የሚያናግሩ ሁሉን የሚያደምጡ ሀሳባቸውን በግልጽ የሚናገሩ ሰው ናቸው። ጥሩ ምርጫ አድርገናል ብለዋል። በሚቀጥለው ሳምንት የድርጅቱ ጠቅላላ ጉባኤ የጉቴረዝን ሹመት በይፋ ያጸድቃል ተብሎ ይጠበቃል። የ67 ዓመት ሰው ናቸው ጉተረስ። የምሽቱ የሰዓቱ ዜና አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 26 2009 ዓ.ም ምሽት ፕሮግራም ነው። በወቅታዊ ሁኔታ ላይ ትናንትና ከሦስት ምሁራን ጋር የተጀመረው ውይይት ዛሬ ሁለተኛ ክፍሉ ይቀጥላል። እኔ ግን እንደሚመስለኝ ይሄ የህግ ጥለት እና ፖሊስ የሚፈታ ይህ ስብሰባለን የቆየው የፖለቲካ ችግር ነጸብራቅ ነው ብዬ ነው ማስበው። እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል። ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው ኔ ውይይቱ ከትናንት በስቲያ የተጀመረ ነበር። ክቡራትና ክቡራን አድማጮች ትናንት በጊዜ ጥበት ምክንያት አስተዋውቅ ነው ሳይተላለፍ የቀረ ውይይት ነው። ይህ ሁለተኛ ክፍል በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ሁከት ተቃዋሚ አድመኞች የንግድና ኢንቨስትመንት ድርጅቶችን ኢላማ ማድረጋቸውን ቀጥለዋል። በኦሮሚያ ክልል የባዕዳን ንብረቶችን ጨምሮ በትንሹ አስር ኩባንያዎች እሳት ተለኩሶባቸዋል፣ ተመዝብረዋል። መንግስት ድርጊቱን የተደራጁ ወንጀለኞች ተግባር ነው ብሎታል። ዛሬም በተለያዩ የሀገሪቱ አካባቢዎች ተቃውሞዎች ተካሂደዋል። ሰሎሞን ክፍሌ ተከታትሏል። በዛሬ ዕለት በኦሮሚያ ተቃውሞዎች ተካሄደውባቸዋል ከተባሉት በርካታ አካባቢዎች መካከል ሰበታ፣ ሆለታ፣ ሜታሮቢ፣ አርሲ፣ ጉጂና ሆሮ ጉድሩ ይገኙበታል። በቢሾፍቱም ባለፈው ሳምንት በኢሬቻ በዓል ላይ የተገደሉ ሰዎች የቀብር ሥነ ሥርዓት ላይ ተቃውሞ ተነስቷል። የሰለባ ቤተሰቦች በገደል የወደቁና ሐይቅ ውስጥ ከሰጠሙ በኋላ ውሃው ወደ ዳርቻ የገፋቸው ዘመዶቻቸውን አስከሬን ማንነት ማጣራቱን እንደቀጠሉ ናቸው ተብሏል። ሰበታ ውስጥ ሕዝብ በገፍ እየታሰረ መሆኑንና አድማ በታኝ ፖሊሶች ስብሰባ አድርገው ከወጡ በኋላ ሕዝቡን እያዋከቡ መሆናቸውም ተነግሯል። አንድ ስሙ ቢገለጽ ለሕይወቱ እንደሚያሰጋው የነገረን የፖሊስ አባል ቁጥሩ እጅግ የበዛን ሕዝብ እንዴት መከላከል እንደሚቻል አድማ በታኝ ፖሊሶችን ግራ ጋብቷል ብሏል። ይህንኑ ዜና ለማጣራት የደወልንላቸው ኮማንደር ደስታ ስብሰባ ላይ መሆናቸውን ከገለጹልን በኋላ ስልካቸው ተዘግቷል። ቆይተን ለማግኘት ያደረግነው ሙከራ አልተሳካም። ራቅ ብሎ በቦረና ዞን በያቤሎ ከተማ እስረኞች በኢሬቻ በዓል ወቅት የተፈጸመውን ግድያ ተቃውመዋል። የረሃብ አድማም አካሂደዋል። የአካባቢው ነዋሪዎች በነገሩ ያልተደሰቱ ፖሊሶች ሁለት ታሳሪዎችን በጥይት ገድለዋል፣ ስምንት አቁስለዋል ሲሉ ለአፋን ኦሮሞ ባልደረባችን ለሶራ ሀላኬ ገልጸውለታል። ሶራ ከነዋሪዎቹ አንዱን አቶ ዳዳቻ ቡኬን ነው ያነጋገረው። ማታ ላይ ደብደባም ነበረ። ከዛ ጠዋት ደግሞ ሰዎቹ ይጮዋሉ። ከዛም በኋላ ተኩስ ነበረ። ተኩሱ ወደ ሀያ ደቂቃ ወስዷል። ከዛ እዛ ውስጥ ብዙ ሰው ተጎድተዋል። ወደ ስምንት ሰው ተመጥተዋል። ወደ ሁለት ሰው ደግሞ አሴምቤት እዛ ደርሶ ሞተዋል። ደግሞ እዛ ውስጥ የሞቴ ወይም እዛ ያለው ጉዳት የደረሰበት ሆስፒታል ያልደረሰዎቹ ሰዎች እኛ አናቅም ሄደን እናያለን ብለን ተከልሏል። እስር ቤቱ የእስረኞቹ ምግብ ያለ መብላት ጥያቄያቸው ምን ነበር? ጥያቄያቸው የረቻ ላይ የሞት የእኛ ህዝብ ስለሆነ እዛ ላይ አዘን እንገልጻለን ብሎ ሞቱ የምትላቸውን ሰዎች በስም ታውቃቸዋለ? የሞቱ አንዱ ቡናያ ደንብ ይባላል። ሌላ ደግሞ በራቆ ይባላል። አባቱን አላወቅኩም። የቆሰሉትስ አብዱ ጉራሽ፣ ዱባ ሂዶ፣ ይርቦ በኩ፣ ችርነት ደምሴ፣ ክዳኔ ደረሼ፣ ያሸኖ ሂዶ፣ ፍቃዱ በሎ፣ በሪሶ ጋኛ፣ ዋቆ ዲዳ፣ ጎዳና አላህ፣ ዲዳ ኮምባ፣ ሁሴን በልና ሆስፒታል ውስጥ እየታከሙ ነው። አሁን የት ሆስፒታል? ያው እንዴት ነበር? እስኪ ሁኔታውን ስትገልጽልኝ ጥያቄያቸው ሰላማዊ ነበረ። ቱክስ የሚያስነሳ ነገር ነበረ? የምታውቀው ነበር ቱክስ አዘን እንገልጻለን ብሎ ነው የእስረኞች ምግብ አልበሉም ከዛ እነሱ ደብደባ ሲጀመሩ እስረኞቹ ጮህ እና ከዛ ነፍሳችሁን ለሚተረፍ ሲሞክር እነሱ የሚጠብቁ ፖሊስ ተኩስ ተከፈተ በእነሱም ከዛ እነሱ ነው በሲማ አላቅም እንጂ ፖሊስ ነው በተኩስ እንትን ያደረገው እስቲ ከተማ ምን ይመስላለሁ? በከተማ ውስጥ ያለው ትምህርት ቤት አለ። ሰራተኞች ቢሮ እየገቡ ናቸው። ተማሪዎች እየተማሩ ናቸው። ምን ይመስላል ስታይ፣ አሁን ቢሮ አሁን ትላንት እንዳለ ተዘግቶ ነው። ግን ዛሬ አንዳንድ ቢሮ ክፍት ነው። ሙሉ ሰው እየገባም አይደለም። ግን ከተማ ትምህርት ቤቱ እስኩል እስከ ኮሌጅ ያላችሁ ምንም ትምህርት እያታካሄደ አይደለሁም። ከተማ ውስጥ አሁን ፖሊስ እኔ ፌደራል ፖሊስም አሉ ሌላ መከላከያም አሉ። በየሰፈሩ በየመንደር በመኪና እየዞረ እንደዋላችሁ ነው። ሌላ ህዝቡ ደግሞ ምንም ከበት አይወጡም። ሲወጡም በቃ ልጆቹ መንገድ ላይ ሲወጡም በጊዜ ግቡ ምና፣ በቃ በጣም ኮንዲሽኑም ጥሩ አይደለም። ማታ ከሁለት ሰዓት በኋላ መንገድ ላይ ከተገኘ ወይ ይደበደባል ወይ ይታሰራል። ስለዚህ አሁን ሰዎች እየጎበኙ ናቸው፣ እስረኛዎቹን እየጎበኙ ናቸው ሄዶ መጠየቅ አይቻልም። እዛ አስገቡም የሞተና የቆሰለውን ለመለየት ቤተሰብ ሌላ ወረዳ እዚህ መጥቶ ቤተሰቦቹ መገኘት አልቻሉም። ሶራ አስተያየታቸውን ለማግኘት ወደ አካባቢው ባለስልጣናትም ተደጋጋሚ የስልክ ሙከራ አድርጎ እንዳልተሳካለት ገልጿል። ኢትዮጵያ ውስጥ በተፈጠረው ሁከት የንግድና ኢንቨስትመንት ድርጅቶች ኢላማ መሆናቸው ቀጥሏል ሲሉ ዘገባዎች ይጠቁማሉ። ቢቢሲ አፍሪካ የኢትዮጵያ መንግስትን ጠቅሶ እንደዘገበው የባዕዳን ንብረቶችን ጨምሮ በትንሹ አስር ኩባንያዎች ኦሮሚያ ውስጥ እሳት ተለኩሶባቸዋል፣ ተመዝብረዋል። በደብረ ዘይቱ ዓመታዊ እሬቻ በዓል ላይ ለደረሰው የሕይወት መጥፋት ምክንያት የሆኑት የመንግስቱ የጸጥታ ኃይሎች ናቸው ሲሉ ተቃዋሚዎች ይከሳሉ። መንግስት በዕለቱ የሞቱት ሰዎች 55 ናቸው ሲል፣ ተቃዋሚዎች ቁጥሩን እጅግ ከፍ ያደርጉታል። የማስታወቂያ ሚኒስትሩ አቶ ጌታቸው ረዳ ለቢቢሲ ሲናገሩ የቀጠለው ሁከት የተደራጁ ወንጀለኞች ስራ እንጂ የጸረ መንግሥት ተቃውሞ አካል አይደለም ብለዋል። በንግድ ኩባንያዎቹ ላይ ጉዳት ያደረሱት ሰዎች ወደ አካባቢው የሄዱት የነዳጅ ፈንጂዎችን ይዘው ሞተር ቢስክሌት እየጋለቡ መሆናቸውንም አቶ ጌታቸው ለቢቢሲ አስረድተዋል። በሌላ በኩል ደግሞ ትላንት በምስራቅ ጉጂ ዞን የቡሌ ሆራ ከተማ ነዋሪዎች በኢሬቻ በዓል ላይ ሰዎች መገደላቸውን በመቃወም የመንግስት መስሪያ ቤቶችን አቃጥለዋል። ወታደሮችም አራት ሲቪሎችን መግደላቸውን ነዋሪዎች ተናግረዋል። ከነዋሪዎቹ አንዱ ለቪኦኤ ተከታዩን ገልጿል። ዋሬ ብረሶ እባላለሁ። የቡሌሆራ ነዋሪ ነኝ። ቢሾፍቱ ላይ የተፈጸመው ግድያ ያስቆጣው መላው የቡሌሆራ ህዝብ ተንቀሳቅሶ ከመንግስት ወታደሮች ጋር ተጋጭቷል። የወረዳውን ፖሊስ ጽህፈት ቤት አቃጥሏል። እስረኞችን አስለቅቀዋል። የፓርቲውን ጽህፈት ቤትም ሙሉ በሙሉ አውድመዋል። የፖሊስን ጨምሮ 14 ተሽከርካሪዎችንም አውድመዋል። በግጭቱ ወቅት ፖሊስ አራት ነዋሪዎችን ገድሏል። የሞቱት ሶስት ወንዶችና አንዲት ሴት ናቸው። በአሁኑ ወቅት ተጨማሪ የአጋዚ ወታደሮች ወደ ስፍራው ገብተዋል። የዞኑን አስተዳደር የአቶ ዋቀዮን ምላሽ አግኝተናል። ደርገጎይም ራስ ተቀጀል ያሮሌ መጋላት የሹመል መጋላ ችግር ፈጣሪዎች የመንግስት የህዝብና የግለሰብ ንብረቶችን አውድመዋል። የተወሰኑ ወጣቶች መንገድ መዝጋት ሲጀምሩ ነው ግጭቱ የተቀሰቀሰው። ሽማግሌዎች ወጥተው ትክክል እንዳልሆኑ ቢመክሩም መልስ አልሰጡም። እንዲያውም ሽማግሌዎቹን ጭምር ደበደቧቸው። ከዚያም በመቀጠል የፖሊሱን ጽፈት ቤትና ወህኒ ቤቶችን አጠቁ። ያን ሲያደርጉ እንኳም በትዕግሥት ነበር የጠበቅነው እነርሱ ግን ንብረት ማውደሙን ስለቀጠሉበት ለማስቆም በወሰንነው እርምጃ የሁለት ሰዎች ሕይወት ሊጠፋ ችሏል። በመግቢያ ላይ እንደገለጽኩት ተቃውሞዎቹ በበርካታ የተለያዩ አካባቢዎች ነው ዛሬም ሲካሄዱ የዋሉት በሁሉም ስፍራ የተካሄደውን በዝርዝር ለማቅረብ ሰፊ ጊዜ ይጠይቃል። ይኸው ነው እንግዲህ ለዛሬ ቆንጅትና ሰለሞን። ሰሎሞን፣ እናመሰግናለን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሰላምህን ለሀገራችን ለኢትዮጵያ ምትሰጥ ሕዝቦቿን ማናቸውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖቶች ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ህዝቡም ከጥላቻ ከአድማና ከሁከት እንዲርቅና ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ ያስተላልፈዋል። እስክንድር ፍሬው ዝርዝሩ ልኳል። ሰላምህን ለሀገራችን ለኢትዮጵያ እንድትሰጥ ህዝቦቿን እንድትጠብቅ በፍቅር በሰላም መኖር እንድንችል አሁንም ያንተ ጥበቃ እንዳይለየ እንለምንሃለን። ከሀገሪቱ ህዝብ ከ97 ከመቶ በላይ የሚሆነውን እንደሚወክሉ የሚገልጹ ዋና ዋና ሃይማኖቶች የተሰባሰቡበት ነው የኢትዮጵያ የሃይማኖት ተቋማት ጉባኤ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ህይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ናቸው። አባላቱ በጋዜጣዊ መግለጫው ላይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ካርዲናል ብርሃነ ኢየሱስና ሌሎችም ተገኝተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዘሪሁን ደጎ የተነበበው መግለጫ ለሁሉም ወገኖች ጥሪ የቀረበበት መልእክት የተላለፈበት ነው። የሰው ሕይወት እንዳይጠፋ መንግስትም ለውይይት ዝግጁ እንዲሆን ጠይቋል። በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሀሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ህይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን። ሁለት የሀገራችን መንግስት በሀገር ጉዳይ ያገባናል ከሚሉ አካላት ሁሉ ጋራ በመነጋገር የህዝቡን ብሶትና ጥያቄ በአግባቡ እንዲያደምጥና ፈጣን ምላሽ እንዲሰጥ እንጠይቃለን። ሶስት በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ህይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን። አራት ከተለያዩ የሀገራችን ክፍሎች የተወጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና የንግዱ ማህበረሰብ የሚሳተፉበት የሰላም ግብረ ኃይል በማቋቋም ብሔራዊ መግባባት፣ እርቅና የህሊና ፈውስ እንዲፈጠር ለምናደርገው ጥረት መንግስትና ህዝባችን አስፈላጊውን ድጋፍ እንዲያደርግ እንጠይቃለን። ከፍተኛው ኃላፊነት የመንግስት ቢሆንም ከዜጎችም የሚጠበቅ ነገር መኖሩን መግለጫው አመልክቷል። የተለያየ እምነት ተከታይ የሆናችሁ መንፈሳዊ ልጆቻችን በይቅርታና በምህረት እርስ በርሳችሁ ተቀባብላችሁ ለሰላምና ለሀገር ልማት እንድትቆሙ የሀገራችሁ ልጆች የሆኑትን ኢትዮጵያውያንን በሙሉ እንደ ወንድም ወንድምና እንደ እህት እንድትመለከቱ ከጥላቻ፣ ከአድማ፣ ከእውከት እንድትርቁና ጥያቄያችሁን በሰላማዊ መንገድ እንድታቀርቡ አባታዊ ጥሪያችንን እናስተላልፋለን። ስድስት መሰረተ ልማቶች የሀገራችን ሀብት እንደመሆናቸው መጠን በዜጎቻችን ሁሉ ጥበቃና እንክብካቤ እንዲደረግላቸው እንጠይቃለን። ሰባት ከሁሉም በላይ አሁን በሀገራችን ያለው ግጭት ወደ ሰላም የመለወጥ ከፍተኛ ኃላፊነት ያለበት መንግስት ስለሆነ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ እየጠየቀን ህዝባችንም ሀገራዊ ኃላፊነቱን በአግባቡ እንዲወጣ እናሳስባለን። ስምንት ከአገር ውስጥም ሆነ ከውጭ አገር ለህዝብ መረጃዎችን የምታስተላልፉ የመገናኛ ብዙኃን ማህበራዊ ድኅረ ገጾች እና ግለሰቦች ህዝብን ወደ ጥላቻ፣ ግጭትና ሁከት ብሎም ክቡር የሆነውን የሰው ህይወት ወደ ማጥፋት ከሚመራ ማንኛውም እንቅስቃሴ እንድትቆጠቡ አጥብቀን እናሳስባለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። የኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎችና የበላይ ጠባቂዎች መስከረም 26 ቀን 2009 ዓ ምት አዲስ አበባ፣ ኢትዮጵያ። የሃይማኖት መሪዎቹ ጥረት ጅምር ቢሆንም የአገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲ መሪዎችን እስከ ማነጋገር ሊዘልቅ እንደሚችል የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ አስታውቀዋል። ከእርሳቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን ወደ ተከታዩ ዘገባ እናልፋለን። በእሬቻ በዓል ላይ ለደረሰው እልቂት ኃላፊነቱ የኢህአደግ መንግሥት ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከሷል። ገለልተኛ ዓለም አቀፍ አጣሪ አካል እንዲቋቋምም ጠይቋል። መድረክ የአደጋው መድረስ ምክንያት በሆኑት ባለሥልጣናትና የደህንነት አካላት ላይ ህጋዊ እርምጃ በአስቸኳይ እንዲወሰድ፣ ጉዳቱ ለደረሰባቸው ቤተሰቦችም ካሳና መቋቋሚያ እንዲከፈል ጠይቋል። መድረክ ኢህአደግ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን እርስ በርስ ለማጋጨት እያደረገ ያለው ሙከራ በሕዝብ የተባበረ ትግል ይከሽፋል ብሏል። በመግለጫው ውስጥ በተነሱ ጉዳዮች ላይ ከመንግሥት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አማሃ ተጨማሪ አለው። መድረክ ወቅታዊ መግለጫ ብሎ ይፋ ባደረገው ጽሁፍ መስከረም 22 ቀን 2009 ዓ.ም በኢሬቻ በዓል አከባበር ላይ የተፈጠረውን ሁኔታ በተመለከተ የኢሬቻን ስነ ስርዓት ለማክበር በቢሾፍቱ ሆራ አርሰዴ ሃይቅ በተሰበሰበው ከሚሊዮን በላይ በሆነ ህዝብ ላይ በኢህአዲግ ታጣቂዎች በተከፈተው የማሸበር እርምጃ በመቶዎች በሚቆጠሩ ወገኖቻችን የሞትና በሺዎች በሚቆጠሩ ላይ የአካል ጉዳት መድረሱ የኢህአዴግ ስርዓት ጨርሶ ቀልብ ያጣ ጸረ ህዝብ ስለመሆኑ ማረጋገጫ ሰጥቷል ብለዋል። ይፋ በተደረገው ጽሑፍ ላይ ተጨማሪ ማብራሪያ እንዲሰጡኝ የጠየኳቸው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ በተፈጠረው አሰቃቂ ሁኔታ በእጅጉ ያዘነው መሆኑን ገልጸው መንግስት ለዚህ እልቂትና ጉዳት ለምን ተጠያቂ መሆን እንዳለበት ዘርዝረዋል። እንዲያውም ከሁሉ አስቀድሞ የሚሰበሰበውን ህዝብ ደህንነት በበቂ ሁኔታ ለመጠበቅ ባለመዘጋጀቱ ተበዳይ ቤተሰቦች መንግስትን በህግ ሊጠይቁት ይገባል ብለዋል። አክለውም በስፍራው አላስፈላጊ የሆነ ንትርክ እንዲነሳ ምክንያት የሆኑ ድርጊቶችንም የፈጸመው መንግስት እንደሆነ፣ መሄጃ መላወሻ በሌለው ህዝብ ላይ አስለቃሽ ጭስ የተኮሰው መንግስት ነው። ስለዚህም ኃላፊነቱና ተጠያቂነቱ የሚያርፈው በመንግስት ትከሻ ላይ ነው ብለዋል። ጉዳዩን በተረጋጋ ስሜት ተንትነን ስናየው በአንድም አይደለም በሁለትም በሶስትም ከዚያ በላይ በሆኑ ምክንያቶች መንግስት ነው ኃላፊነትን የሚወስደው። ህዝቡማ ተማምኖ በነፃነት ህግና ስርዓት አለ ምናምን ብሎ ተማምኖ ነው ሚሊዮን ህዝብ አንድ ቦታ የሚሰበሰበው። እዚ ውስጥ ጠላት አለ እኔን ረግጦ ገለኝ የሚል ቢሆን ነው አይመጣም። ስለሆነም በዚህ በሬቻ በዓል ላይ የተከሰተውን ሁኔታ ገለልተኛ ዓለም አቀፍ አካል ተቋቁሞ እንዲያጣራ እንዲሁም ለአደጋው መድረስ ምክንያት በሆኑት ባለሥልጣናትና የደህንነት አካላት ላይ ህጋዊ እርምጃ በአስቸኳይ እንዲወሰድ፣ ጉዳት ለደረሰባቸው ቤተሰቦችም ካሳና ማቋቋሚያ እንዲከፍል በአጽንኦት እንጠይቃለን ብሏል መግለጫው። ይህ የመድረክ መግለጫ ሌላ ትኩረቱ ኢህአዴግ የኢትዮጵያን ብሔር ብሔረሰቦች እርስ በርሳቸው ለማጋጨት እያደረገ ነው ያለውን ጥረት ነው። በመድረክ መግለጫ አባባል ይህን የኢህአዴግ የህዝብ ከህዝብ ማጋጨት ስልት በኢትዮጵያ ህዝብ ይከሽፋል የሚል ነው። እንደ ምሳሌም ከጥቂት ሳምንታት በፊት በጉራጌ ባህድያና በከንባታ ጠንባሮ ዞኖች የሚኖረው ህዝብ በኦሮሚያና በአማራ ክልል የሚካሄደውን ህዝባዊ የተቃውሞ እንቅስቃሴ እንዲያወግዝ በካድሬዎቹ የተጠራው ስብሰባ በተሰብሳቢው ህዝብ ከፍተኛ ተቃውሞ ገጥሞት ሳይሳካ ቀርተዋል በማለት መግለጫው ያስረዳል። ፕሮፌሰር በየነ ጴጥሮስ ተመሳሳይ ሙከራ በሀዋሳ ከተማ እንደተደረገና እንዳልተሳካ አስታውሰው ይህ ሙከራ በሶማሌ ክልል የተሳካ ቢመስልም የሶማሌ ክልልን ህዝብ የሚወክል አይደለም ብለዋል። የመግለጫውን ዓላማ ግን በዚህ ረገድ ግልጽ አድርገዋል። ጉዳዩ ዝም ብሎ አንድ ቦታ ብቻ ሳይሆን በመላው ኢትዮጵያ ያደግ እነዚህ በቅጥር ብዙ ነን የሚሉት የኦሮሚያ ክልልና የአማራ ክልል ህዝቦች እንዲያው የበላይነት ለመያዝ ያስነሱት ጥያቄ እንጂ በእውነቱ ህዝባዊና ተገቢ ጥያቄ አይደለም ብሎ የቀረው ህዝብ እንድነሳ ለማድረግ እንግዲህ ህዝብን ከህዝብ ማጋጨት ማለት ትልቅ ነውረኛ የሆነ እርምጃ ሲሸጋገሩ ስናይ ይህንን ነቅተንባቸዋል ከዚህ ተመለሱ ለማለት ነው የዚህ መግለጫ ዋና ዓላማ። ፕሮፌሰር በየነ ጴጥሮስ በአሁኑ ወቅት ሀገሪቱ እጅግ አስቸጋሪ ሁኔታ ላይ እንዳለች ገልጸው ከዚህ አጣብቂኝ ለመውጣት በስልጣን ላይ ያለው መንግስት የመተማመኛ ድምፅ ማግኘት እንዳለበት ባለፈው ዓመት መቶ በመቶ በሆነ ድምፅ አሸንፊያለሁ የሚለው ሀሰት እንደሆነ ከዚያ ወዲህ የሚቃወመው የኢትዮጵያ ህዝብ በቂ ማስረጃ እንደሆነና ይህን ምርጫ ለማካሄድም ከሀቀኛ ተቃዋሚዎች ጋር ድርድር እና ውይይት ማድረግ እንዳለበት አስረድተዋል። ለሀገሪቱ ሰላም የሚያስገኘውም ይህ እርምጃ ነው ብለዋል። ከመንግስት በኩል በዚህ መግለጫ ላይ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጥረታችን ይቀጥላል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን ዘጠኝ አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ወስኗል። ዳሩ ግን ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ጉዳዩ ለነገ ተቀጥሯል። ጽዮን ግርማ ዝርዝሩን ይዛለች። ትላንትና ፍርድ ቤት ቀርቦ ነበረ። ትላንትም የቀረበው ቄራ ምድብ ፌዴራል መጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ነው። ትላንት ቀርቦ በነበረ ጊዜ ያው እኔ አልቀረብኩም፣ በድንገትም ተይዞ ስለነበረ። ለማንኛውም ግን ጉዳዩ የተመለከተው ፍርድ ቤት ፖሊስ ተከሳሾችን የአስብጣት አሻራ መቀበል አለብኝ አልተቀበልኩም ስላለ እናም የምርመራ መዝገቡን ይዞ ቀርቦ ስላልነበረ እና ሆነ ጓደኞችን በቁጥጥር ስር ሲያደርግ የተበሰበ ማስረጃ የነበረ ለመሆኑ እንኳን የሚያሳይ ነገር ይዞ ቀርቦ ስላልነበረ ሁለት ትዕዛዝ ሰጥቶ ነው ለዛሬ የተቀጠረው። አንደኛ የአስር ጣት አሻራን እንዲወስድ፣ ሁለተኛ የምርመራ መዝገቡን ይዞ እንዲቀርብ ነበረ ያዘለው። በዛሬው ዕለት የምርመራ መዝገብ ነው ያለውን ወደ ሁለት የሚጠጉ ምስክሮችን ቃል ተቀብዬበታል ያለው ሰነድ ይዞ ቀርቧል። የአስር ጣት አሻራ የተባለውን ግን እንዳልተቀበለ የገለጠው፣ ምክንያቱ ሲጠየቅም አባሎቻችን ሁሉ በሌላ ስራ ላይ ነበሩ በሚል ነው የገለጠው። ይሄ ፍርድ ቤቱም በፍርድ ቤት ውስጥ የነበረን ታዛቢ በትዝብ የተመለከተው ጉዳይ ነበረ። ለማንኛውም ይህም ከታለፈ በኋላ እንግዲህ የዋስና ክርክሩ እንደ አዲስ ነው የተነሳው። ከዚህ በተጨማሪም እነሱን ይዟቸው የቀረበው መርማሪ ፖሊስ ለጊዜ ቀጠሮ መጠየቂያ መዝገቡ ምክንያት ነው ያለውን በድጋሚ አስረዳበት ሁኔታ ነበር። ትክክል ነው፣ በድጋሚ ያስረዳበት ሁኔታ ነበረ። ምክንያት ያለው አንደኛ እጃቸው የተያዘ ሞባይል አለ። በዛ ሞባይል ላይ የተለዋወጡት መልእክት ምን እንደሆነ ለፎረንሲክ ልከን አላት መረመርንም ወይም ለማስመርመር እንፈልጋለን፣ የእሱ ውጤት መጠበቅ አለብን የሚል ነው። ሁለተኛ፣ ዛሬም የተከሳሾችን ወይ ተጠርጣሪዎችን የአስር ጣት አሻራ አልተቀበልኩም፣ እሱን መቀበል እፈልጋለሁ የሚለው በክርክር ይዘት ደግሞ በሶስተኛ ጊዜ ደረጃ ያነሳው ከተቀበልኳቸው ምስክሮች ተጨማሪ ምስክሮችንም መቀበል ቃል መቀበል እፈልጋለሁ ስለዚህ ቢለጠጡ ማስረጃ ያጠፉብኛል የሚል ክርክር ነው ያነሳው። አድርገዋል፣ ፈጽመውታል ብሎ ለጥርጣሬ ያነሳው የክስ መነሻስ ዛሬ ተመሳሳይ ነው ከትላንቱ ጋር፣ በእኔ በኩል ተመሳሳይ ነው። ትላንትም በጓደኞቹም በችሎት ተነገረ የተባለ የወንጀል ድርጊት በኋላም እኔ ናትናኤል ፈለቀን ታስሮ የሚገኝበት ስድስተኛ ፖሊስ አለ ድረስ ሄጄ ፖሊስ ተናገረ ያለውን ነገር እንደገለጸልኝ ተመሳሳይ ነገር በዚሁ በአዲስ አበባ ስቴዲየም አካባቢ በሚገኘው ላሊበላ ሬስቶራንት ውስጥ እነዚሁ ሶስት ጓደኛ ማቾች ቁጭ ብለው ቢሾፍቱ ለተፈጸመው ሁኔታ መወያየታቸው እና ሲወያዩ ለተፈጸመው እልቂት ወይም ለተፈጸመው የሰው ሕይወት መጥፋት መንግስት ተጠያቂ ነው እያሉ ድምፃቸውን ከፍ አድርገው ሲወያዩ ሲነጋገሩ ነበር የሚል ነው። በእርሶ በኩል ምን መከራከሪያ ያቀረቡ? በእኛ በኩል እንግዲህ አንደኛ ሲጀመር ተፈጸመ የተባለው ድርጊት ወንጀል ለመኖሩ ወይ ወንጀል ድርጊት ለመኖሩ የሚያሳይ በቂ ምክንያት የለም። ሰዎች ላይልም ሆነ ጓደኞች የተያዙት ወንጀል ለመሳተፋቸው በቂ ሁኔታ ሊያስጠረጥር የሚችል ምክንያት በሌለበት ነው ነው አንዱ ወንጀል ባለሆነ ጉዳይ ሰው መሳሳት ስለሌለበት። ሁለተኛ ይሄን የሚያሳይ አለ የሚባል ከሆነ እንኳን ጉዳዩ የዋስትና መብት የሚያስከለክል አይደለም፣ የለም ከሕግ አንጻር። ሁለተኛ ናትናኤል ወደ ሌሎች ተከሳሾችም የመንግስት ሰራተኞች ናቸው፣ በቂ አድራሻ ያላቸው ናቸው። በዋፊ ሊለቀቁ ሊጠፉ ይችላሉ ተብሎ የሚገመቱ አይደሉም። የሚለው ቀሩ። ሶስተኛ ቀሩ የተባሉትም ምርመራዎች ቢሆኑ እነሱ ውጭ ሆነው ሊከናወኑ የሚችሉ ናቸው የሚል ክርክር ነው ያቀረብ ነው። ፍርድ ቤቱ ምን ውሳኔ ሰጠ? ፍርድ ቤቱ እንግዲህ እነዚህን ግራ ቀኝ ከሰማ በኋላ በአንድ በኩል ሶስቱም የፍር አምስት ሺህ ብር ዋስ ጠርተው በነገ ውደት እንዲፈቱ አዟል። በሌላ በኩል ሶስቱም ተከሳሾች ቤት ከሀገር እንዳይወጡ በኢሚግሬሽን መስሪያ ቤት ትዕዛዝ ተሰጥቷል። ሶስተኛ ነገር በዛሬው ዕለት ፖሊስ አሁንም መውሰድ ይፈልጋለሁ አልወሰድኩም ያለውን የተከሳሾችን የአስር ጣት አሻራ መውሰድ እንደሚችል በሚል ነው ትዕዛዝ የተሰጠ። ይግባኝ ተጠይቆባቸዋል። ዛሬ ፍርድ ቤት ቀርበዋል የሚል ሰምተን ነበር። ትክክል ነው። እኔም አሳስባ ወደ ስለሌላ ስራ ከተማራ በኋላ ጓደኞች ደውለው ቁጥሩን ተከሳሾች እንደገና ከሰዓት በኋላ ስምንት ሰዓት አካባቢ ወደ ልደታ ከፍተኛ ፍርድ ቤት እንደወሰዷቸው እና በኋላም ምክንያቱ ሲያጣሩ ፖሊስ የስር ፍርድ ቤቱ በሰጠው ትዕዛዝ ላይ ይግባኝ ብሎ እዛ እንደወሰዷቸው ነው የተነገረኝ። ከዛም በኋላ በተለይ ናትናኤል ፈለቀ ጠበቃ በሌለበት ጉዳይ ሊታይ አይገባም በማለቱ ፍርድ ቤቱ ይህንን ተቀብሎ በነገ ውለት እኔ በተገኘበት ያው ጠበቃው በተገኘበት ጉዳዩ እንዲታይ ለነገ ደግሞ ከፍተኛ ፍርድ ቤት ተቃጥሏል። እንግዲህ ጽዮንን አመሰግናለሁኝ። ወደ ተከታዩ ዘገባ እንለፍ። ከአዲስ አበባ ወጣ ብላ በምትገኘው ቡራዮ አካባቢ መገደሏ ትናንት የተገለጸው የአሜሪካዊቱ የእጽዋት ስነ ሕይወት አጥኚ ሻረን ግሬይ ድኅረ ዶክትሬት ጥናት ላይ እንደነበረች ጥናቷን የምትከታተልበት ዩሲ ዴቪስ ተብሎ የሚጠራው የካሊፎርኒያ ዩኒቨርሲቲ አስታውቋል። የዶክተር ሻረን ግሬይ መገደል ዩኒቨርሲቲውን በእጅጉ እንዳሳዘነ ቃል አቀባዩ ለቪኦኤ ገልጸዋል። ሄኖክ ሰማእግዜር ዝርዝሩን ይዟል። የ30 ዓመቷ ሻረን ግሬይ ከአዲስ አበባ ከተማ ወጣ ብሎ ስትጓዝበት በነበረው መኪና ላይ ድንጋይ በወረወሩ ሰዎች በደረሰባት ጉዳት ሕይወቷ ማለፉን የዩሲ ዴቪስ ዩኒቨርሲቲ ቃል አቀባይ አንዲ ፌል በዛሬው ዕለት ገልጸውልናል። ሻረን ግሬይ በዩሲ ዴቪስ የድህረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ሥሮችን አስተዳደግና በአስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው። ወደ ኢትዮጵያ የተጓዘችው ከአንድ የኔዘርላንድስ የሥነ ሕይወት ምህዳር ጥናት ቡድን ጋር በኢትዮጵያ ሊሠራ የታቀደ መርሃ ግብር ዙሪያ ለመወያየት ነበር። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የግሬን አሟሟት አስመልክቶ ባወጣው መግለጫ የምትጓዝበት ሚኒባስ በድንጋይ ከተመታ በኋላ በደረሰባት ጉዳት ሕይወቷ አልፏል ብሏል። የዩኒቨርስቲው ቃል አቀባይ ስለ ሻረን ግሬን አሟሟት እንዲህ ብለዋል። ዝርዝር ሁኔታው ግልጽ አይደለም። ያለኝ መረጃ በውጭ ጉዳይ መሥሪያ ቤቱ የወጣው መግለጫና በተለያዩ የመገናኛ ብዙሐን የተዘገበው ነው። አንዲት አሜሪካዊት የምትጓዝበት መኪና በድንጋይ ከተደበደበ በኋላ በደረሰባት ጉዳት ሞታለች የሚል በተቃውሞ ሰልፈኞች የተወረወረ መሆኑንና ሟቿም የእኛ አጥኚ መሆኗን እናውቃለን። ከዚያ ውጭ ተጨማሪ መረጃ የለኝም። ሻረን ግሬ ጋር አብራ የተጓዘች ሌላ የዩኒቨርስቲው አጥኚ መመኖሯን ከትምህርት ተቋሙ ተረድተናል። በወቅቱ አብረው ከነበሩ ያገኛችሁት መረጃ አለ ወይ? የሚል ጥያቄ ለቃል አቀባዩ ፌል አቅርቤ ነበር። በአሁኑ ወቅት ይህንን ሀቅ አላረጋገጥንም። የግል ምርጫዋን ለመጠበቅ ስሟንም አንጠቅስም። ነገር ግን የዩሲ ዴቪስ ሠራተኛ ከሟች ጋር አብራ ተጉዛ ነበር። የደረሰባት ጉዳት የለም። ወደ ዩናይትድ ስቴትስ ጉዞ ላይ መሆኗን ግን እናውቃለን። ዩሲ ዴቪስ ዩኒቨርሲቲ በግድያው ከፍተኛ ሐዘን ላይ መሆኑን ጨምረው ቃል አቀባዩ ገልጸዋል። ለዩኒቨርስቲው ማህበረሰብ ከባድ ድንጋጤን የፈጠረ አሳዛኝ ክስተት ነው። ኢትዮጵያ ላለፉት አስር ወራት በተለያዩ ወቅቶች በመቶዎች የሚቆጠሩ ዜጎችን ሕይወት የቀጠፉ ሰላማዊ ሰልፎችና ሁከቶች ሲከናወኑባት ቆይተዋል። እሁድ ዕለት በቢሾፍቱ ከተማ የኢሬቻ በዓል ሲከበር የደረሰው እልቂትን ተከትሎ በተለያዩ የኦሮሚያ ከተሞች ሰልፎች ቀጥለዋል። ሄኖክን አመሰግናለሁኝ። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሠላሳ ስምንት ደቂቃ ሊሆን ነው። በ በ 22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የሐሙስ መስከረም 26 209 ዓ ም ፕሮግራማችንን ነው እየተከታተላችሁ ያላችሁት ቴክኒሻኑ ኦድሬስ ሬጅስነች ነች ፕሮግራሙን እያቀናበረችና እየመራች ያለችው ብርሃን ኃይሉ ነች አስተናጋጆቻችሁ ቆንጅ ይታየና ኔም ሶሎሞን አባተ አብረናችሁ እስከ ምሽቱ አራት ሰዓት እንዘልቃለን አሁን የሰዓቱን ዋና ዋና ዜና ቆንጅ ታሰማናለች በተባበሩት መንግስታት ድርጅት የኤርትራ ቋሚ ተጠሪ ሆነው ሲሰሩ የቆዩት አምባሳደር ግርማ አስመሮም አርፈዋል። አምባሳደሩ ትናንት ኒውዮርክ ላይ ማረፋቸው የታወቀው በዛሬው ዕለት ሲሆን ላለፉት ዘጠኝ ወራት በህመምና በህክምና ላይ እንደነበሩ ነው የተገለጸው። አምባሳደር ግርማ ወደ ኒውዮርክ ከመላካቸው አስቀድሞ በኢትዮጵያና በአፍሪካ ህብረት እንዲሁም በዩናይትድ ስቴትስና በካናዳ የኤርትራ አምባሳደር ሆነው አገልግለዋል። አምባሳደር ግርማ አስመሮም በወጣትነት እድሜያቸው የኢትዮጵያ የእግር ኳስ ብሔራዊ ቡድን ተጫዋችና በሰባት ቁጥር ቦታ የሚሰለፉ አጥቂ እንደነበሩ ይታወሳል። አምባሳደር ግርማ ባለትዳር ነበሩ። ከባድ ዝናብ አዝሎ በካሪቢያን አካባቢ የሚኖግደው ኃይለኛው የውቅያኖስ ማዕበል ባሃማስን እግረ መንገዱን እየደበደበ ወደ ፍሎሪዳ እየገሰገሰ ነው። ከደቡብ ምስራቋ የዩናይትድ ስቴትስ ግዛት ከፍሎሪዳና ከሌሎችም ክፍለ ሀገሮች ነዋሪውና የፈጥኖ ደራሽ ሰራተኞችን የውቅያኖስ ማዕበሉ ዛሬ ከተፍ ሳይልባቸው ለቀው እንዲወጡ ታዘዋል። አገረ ገዢው ሪክስ ካት በሰጡት ቃል ማምሻውን ፍሎሪዳ ሲደርስ በሰዓት 25 ኪሎ ሜትር ፍጥነት መጋለቡን ይቀጥላል ብለው ሰግተዋል። የሚቆይበት ምንም ምክንያት የለም። ህዝቡ መውጣት ነው ያለበት ሲሉ አስጠንቅቀዋል። አገረ ገዢ ካለማቋረጥ በቀጠለው ጭካኔ የተመላበት ወታደራዊ እንቅስቃሴ ምክንያት ምስራቃዊ አሌፖ በዚህ የአውሮፓውያን አመት ውስጥ ሙሉ በሙሉ ድምጥ ማጧ ሊጠፋ ይችላል ሲሉ የተባበሩት መንግስታት ድርጅቱ የሶሪያ ልዑክ ስቴፋን ደሚስቱራ ስጋታቸውን ገለጹ። አመሰግናለሁ ቆንጂት፣ ለአርእስተ ዜናው በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ነው እየተከታተላችሁን ያላችሁት ከዋሽንግተን ዲሲ። አሁን በኢትዮጵያ የወቅቱ ሁኔታ ላይ የተካሄደ ውይይት ይቀጥላል። በኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ወራት ይቀሩታል። እንዲሁም በአማራ በኮንሶና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት ሆነዋል። ይህንን ጉዳይም ዓለም አቀፍ ብዙሀን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ነው የሚገኙት። እሁድ ዕለት በቢሾፍቱ ሆራ ሐይቅ ኤሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር የተካሄደ ውይይት ነው አሁን የሚቀጥለው። አቶ ሙሉጌታ አረጋዊ የህግ ባለሙያ ናቸው። ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ሲሆኑ ዶክተር ጸጋዬ አራርሳ ደግሞ በሜልበርን ዩኒቨርሲቲ የህግ ፋከልቲ የምርምር ረዳት መምህር ናቸው። በኤሬቻ በዓል ላይ ለደረሰው አደጋ ተጠያቂው ማን ነው ለሚለው ጥያቄ ዶክተር ጸጋዬ እየመለሱ ነበረ ውይይቱ የተቋረጠው ውይይቱ የተገታው ማለቴ ነው አሁን ይቀጥላል ዶክተር ጸጋዬ እዚህ ጋር ከተሰራጩት ቪዲዮዎችን ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙኃን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክራፎን ቀምቶ ተቃውሞውን እስከ መምራት እንደዚሁም ደግሞ የአይንማኞችም እንደተናገሩት እንደ ተናገሩት ባንዲራም እስከ ማውረድ የደረሰ ነበር የሚል ዘገባዎች አሉና በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ። ይሄ ሁሉ የመጣው የፖለቲካ አመራር ውስጥ ያለ ባለስልጣን ንግግር እንዲያደርግ ከተነሳ በኋላ ነው። ይሄ ሰው ይቀመጥ፣ ይሄ ሰው መናገር የለበትም፣ ያሁኑ አባገዳ እያለ የቀድሞ አባገዳ ንግግር እንዲያደርግ ሊፈቀድለት አይገባም የሚል ሙግት ነበረ። ምልልስ ይታያል እዛው መድረክ ላይ ራሱ። ይህ ከሆነ በኋላ ነው ማይክ የተነጠቀው። ማይክ ተነጥቆም ቢሆን ተቃውሞ ቢገለጽ እርምጃ የሚወሰደው ይሄንን ግርግር ለማስቀረት አደጋ እንዳይደርስ ለማድረግ የማስቀረት የሚቻለው በመተኮስ አይመስለኝም እኔ ዝም ቢሏቸው አላስፈላጊ ጉዳት እንዳይደርስ ባለስልጣናቱን ፖለቲከኞቹን ከዛ ጋር አስነስተው ልጆቹን ከነማይካቸው እንደፈለጉ እንዲሆኑ ቢያደረጓቸው ለተወሰነ ጊዜ ምን ይመጣል ተቃውሟቸውን አሰምተው ጮኸው ጮኸው ይሄዳሉ ቀደም ሲል ለብዙ ሰዓታት የኦሮሚያ ፖሊስ ያደርግ ነበር ያ ልዩ ሀይል ምናምን የሚባለው ማለት ነው እና በዛ መንገድ ሊያረጋጉት ይችሉ ነበረ ማረጋጋት ሳይሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ። ከጀርባቸው ሰራዊቱ ነበረ። ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉ እና ይሄ ሁሉ የሚያሳየው ለጥቃት ተዘጋጅተው እንደሄዱበት እንጂ አደጋ እንዳይደርስ ለመከላከል ስነ ስርዓት ለማካሄድ እንዳልሆነ ግልጽ ነው። እሺ እንግዲህ ቀስ እያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስ እና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበር እና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድን ናቸው? ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ግል ነው ብዬ ነው እኔ የማስበው። መንግስት ይህ ችግር ከመጀመሪያ ጀምሮ ቆይቷል። አንድ አመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው እንግዲህ አንድ አመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው። የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም። ለነገሩ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ። ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ። እንዲያውም ህገ መንግስቱን ያለ ማክበር ብቻ ሳይሆን ህገ መንግስቱን ወደ መሳሪያነት ቀይሮ ሰዎችን የሚያጠቃበት እስከ መሆን ደረጃ የደረሰበት ሀገር ነው ኢትዮጵያ ኦሮሚያ አሁን ለየት ያደረገው ምንድነው? ነው አምና ከተጀመረው ተቃውሞ ጀምሮ እስካሁን አለም አቋሙ ነው። እና ይሄ ተቃውሞ ሄደ ሄዶ አማራ ክልል ደርሰዋል፣ ትግራይ ክልልም ገብተዋል። ምናልባት ብዙ ሰዎች ሲጠቅሱትም አልሰማው ነገር ይሄ ነው። ትግራይም ውስጥ ተቃውሞ አለ። ምክንያቱም እንዳልኩት የመብት ችግር ነው የተወሰነ ብሔረሰብ ወይም ብሄር ብቻ የሚያነሳው ችግር ሳይሆን አጠቃላይ ኢትዮጵያ ውስጥ የትም ቦታ ደቡብ ህዝቦችም ሳይቀር ችግሯል። ምንድነው የዚህ ችግር ምንድነው? ስልጣን ላይ ያለው መንግስት ኤክሰርሳይዝ የሚያደርገው ስልጣን ገደብ ያለ ገደብ ስለሌለው ህዝቦች መብታችን እየተገፋ ነው ወይም መብታችንን መጠቀም አልቻለ ባሉ ቁጥር የሚሰጣቸው መልስ ምንድን ነው? መንግስት ውለታ እንደሚያደርግላቸው እና የሚሰጣቸውን ውለታ ተቀብለው በእሱ ብቻ መኖር ያለባቸው አይነት out scenario. ኋላ እንኳን እነዚህ እልመማን ናቸው እነከሌ ናቸውና እጠይቃቸዋለሁ ሲል አሰሚው ወሬ ብቻ ነው። ከመንግስት ህዝቡ ምንድን ነው እየፈለገ ያለው፣ ህዝቡ ምንድን ነው የሚጠይቀው፣ ምንድን ነው ያለው ችግር የሚለው ነገር ሰምቶ ህዝቡ በሚጠይቀው መንገድ ሶሉሽን ሲሰጥ ስለማታይም፣ ያ ችግር እየተጨፈለቀ እየታፈነ፣ ሁሉም ነገር በወታደራዊ እና በጉልበት እፈታዋለሁ ብሎ ስለሚያስብ ያ ሁሉ እየተከማቸ እየተከማቸ መጥቶ የሚቆርጥበት ደረጃ አደረሰ ማለት ነው። ቢሾፍቱ ኢሬቻ በዓል ላይ ያየሁት ምንድን ነው? እዚህ ቪዲዮ ላይ በዚያ ደረጃ ወጣቶች ሲደፍሩ፣ በዚያ ደረጃ የመንግስት ወታደሮች ይዛያሉ። ምንም ፍርሃት ሳይሰማቸው እንደዛ ማድረግ መቻላቸውን የሚያሳየሽ ልጆቹ ተስፋ ቆርጠዋል። እና እነዚህ ልጆች ጥቂት ናቸው፣ እነዚህ ልጆች ነውጠኞች ናቸው፣ እነዚህ ልጆች ጸረ ሰላም ናቸው ብለሽ ዲስሚስ ማድረግ ፕሮብለሙን በጭራሽ አለመገንዘብ አምስት አለ። በጣም አመሰግናለሁ አቶ ሙልጌታ። ወደ ዶክተር ደረሰ ነው የሚመጣው። እንግዲህ ዶክተር ጸጋይም አቶ ሙልጌታ የሚያነሱትን ሀሳብ ሰምተዋል እና መንግስት እነዚህን በህዝብ የሚመጡትን ተቃውሞዎች በየትኛውም መልኩ ተቃውሞዎቹ ይምጡ እያስተናገደበት ያለው እየፈታበት ያለው መንገድ እንዴት ነው የሚገመግሙት? እኔ የጽዮን የነጻነትና የዲሞክራሲ እጦት ያመጣው ችግር ነው ኢትዮጵያ ውስጥ ያለውን ችግር ብዬ ነው ማም ነው። ከዛ ልጀምር። ምክንያቱም መንግስት ራሱ በህዝብ የተመረጠ መንግስት ነው ወይ አሁን መንግስት እንደዚህ አድርጎ ምላሽ ሰጠ፣ መንግስት የህዝቡን ጥያቄ አልመልሳለ፣ መንግስት የህዝቡን ችግር በወጉ አላስተናግዳለ ብለን ስንል ብዙ ጊዜ ይሄ መንግስት ራሱ በህዝብ ይሁንታና በህዝብ ፈቃደኝነት በስልጣን ላይ እንደተቀመጠ አስዩም እያደረግን ይመስለኛል። አይ፣ አይደለም። የሀገሪቱን ሀገረ መንግስቱን መዋቅር በሙሉ በሱ በእጁ ጠቅልሎ ስለያዘ ስቴት የሚባለውን ነገር በእጁ ስለያዘ በሱ ብቻ መንግስት እንበለው የህዝብ ይሁንታና ፈቃደኝነት ባይኖርም ሌጂትመሲ ባይኖረው መንግስት ይሁን እንበለው ብለን ካልን በዛ መስማማት እችላለሁ። ይሄዳለሁ በሱ ስለዚህ መንግስት ብለን እንቀጥል። ግን ይሄ መንግስት ትልቁና መሰረታዊ ችግሩ ከኢትዮጵያ ህዝብ ጋራ ከኦሮሞም ህዝብ ጋራ ከአማራ ክልል ካለውም ህዝብ ጋራ ከከተሜውም ከገጠሩም ባላገር ካለው ጋር የሚያጋጨው ዋናው ነገር ምንድን ነው ብለ ስቲ በህገ መንግስቱ ላይ ራሱ በጻፈው ህገ መንግስት ላይ የዜጎችን የሰብዓዊና ዲሞክራሲያዊ መብቶች የማከብር መንግስት ነኝ፣ እያንዳንዱ ዜጋ በነጻነት የማሰብ የመናገር፣ የመሰብሰብ ሙሉ የሆነ የሲቪል የፖለቲካና የኢኮኖሚ መብቶች አሉ። ይህ ምንን ይጠቀልላል? የሚወደውን ፓርቲ የመሾም በምርጫ የማይፈልገውን መንግስት የማውረድ በምርጫ ሙሉ ዴሞክራሲያዊ መ። እሺ ዶክተር ደረሰ እንግዲህ እነዚህን በኋላ ላይ እንመጣበታለን። ና ያነሳ ነውን ሀሳብ ተከትለን ይዘን እንድንሄድ ወደ ዶክተር ጸጋይ ልምጣ። እስካሁን ያነሳናቸው እናንተ የሚያነሳችኋቸው እንደዚሁም ደግሞ ስንዘገባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል፣ ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ? አጠር አድርገው ይግለጹልኝ። ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር እነዚህ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት። አሁን እንግዲህ እነሱን ነገሮች ዶክተር ጸጋዬ ላቋርጦት ነው ዛልመጣ ስጋቶቹን ከዛ በኋላ ናገር ነው ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ውይይቱ ይቀጥላል። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ካሁን በኋላስ ምን ይጠበቃል? ምን አይነት ስጋት አለ? ችግሮቹን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና እየተያዩባቸው ያዩባቸው ያሉ ነጥቦች ናቸው። እየተከታተላችሁ እንዳላችሁት የተከበራችሁ አድማጮች፣ በተጨማሪም በሚነሱት በሁሉም ጥያቄዎች ላይ የኢትዮጵያን መንግሥት ምላሽ ለማካተት በኢትዮጵያ መንግሥት በኩል ተወካይ ለማግኘት ጥረት እያደረግን ነው ያለ ነው። እንግዲህ እንዳገኘ ናቸው እርሳቸውንም እናካትታለን። ውይይቱ እንዳበቃ ነገር ግን የውይይቱ እንዳለቀ እናንተም የምትሰጡትን አስተያየት ጨምረን እንቀጥላለን። የሐሙስ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁ እንድትቆዩ ከአክብሮት ጋር እንጋብዛለን። በህመም ላይ የሚገኝ አንድ የቀድሞ ጋዜጠኛ ለማስታመም የቴክሳስ ዳላስ ከተማ የኢትዮጵያውያን ማህበረሰብ ርብርብ ላይ ነው። የኢትዮጵያውያን በአሜሪካ አዘጋጅ አዲሱ አበበ ይዞታል። አዎ ዛሬ ኢትዮጵያን በአሜሪካ ተረኛ አይደለም። ቀኑን የማይጠብቅ ነገር ሲያጋጥም ደግሞ እንዲህ ብቅ ይላል። ነገሩ እንደዚህ ነው። ዳላስ ከተማ የሚገኙ ኢትዮጵያውያን አንድ ለብዙ ዓመታት ያገለገላቸው ኢትዮጵያዊ የራዲዮ ጋዜጠኛ በመታመሙ ሕክምና ያገኝ ዘንድ እየተረባረቡ ናቸው። እንዲህ ያለው ለወገን ደራሽነት የሚያስመሰግን በመሆኑም ዜናውን ለአድማጭ ማድረስ ፈልጌ ነው። ቀጣዩዋን አጠር ያለች ዝግጅት የማቀርበው የታመመው ጋዜጠኛ እዚህ ቪኦኤ ያለንና በተለይም ለቀድሞው ራዲዮ ኢትዮጵያ ለሰራን አባላት የሥራ ባልደረባችንም ነው። ስጦታው በላይ ይባላል። ባለትዳርና የአራት ልጆች አባት ነው። ስጦታው ዳላስ ውስጥ በየሳምንቱ እሁድ በሚተላለፈው የኮሚኒቲ ሬዲዮ ውስጥ ዋና አዘጋጅ ከሆነው ከዘውገ ቃኘው ጋርም ከ20 ዓመታት በላይ ሰርቷል። በነጻ አሜሪካ ነጻ ብሎ ነገር የለም ይባላል። እነ ስጦታው ደግሞ ይኸው ለስንት ዓመት ነው አገልግሏል። ለዚህ አጭር ዝግጅት ዘውገን እዣለሁ ስጦታውም ይቀርባል አብሮ በአጭሩም ቢሆን ስለ ህመሙ እንዲነግረን ዘውገ፣ ካንተ ልጀምር። ምንድን ነው እያደረጋችሁ ያላችሁ? የፊታችን ቅዳሜ ኦክቶበር ስምንት በደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የገንዘብ ማሰባሰብ ፕሮግራም አዘጋጅተናል። ተነገ ወዲያ ማለት ነው። እንግዲህ በሁለት መልኩ ነው ያዘጋጀ ነው ተዲሱ አንደኝ ነው ቅዳሜ እለት ከፎር ፒኤም ጀምሮ ተሰባስበን ወንድማችንን እያበረታታን ለዚህ ለየት ያለ የካንሰር በሽታ ልዩ መድኃኒት አለ ስለተባለ ለዛ ደግሞ ብዙ ወጪ ነው እና ያንን ገንዘብ ለማሰባሰብ በሌላ በኩል ከዳላስና አካባቢ ውጭ ያሉ ወገኖቻ ችን ደግሞ የገንዘብ እርዳታ ማድረግ ሲፈልጉ ጎ ፈንድ ሚ ዳት ካም ጂኦኤፍዩኤንዲኤም ጎፈንድሚ ዶትካም የሚለው ውስጥ በመግባት ስጦታው ብለው ሰርች፣ መፈለጊያ ቦታ ላይ ስጦታው ብለው ሰርች ሲያደርጉ ፎቶግራፉ ይመጣል። እንግዲህ ራሱ ይመራል። ቅዳሜ እንግዲህ ከአራት ፒኤም ማለት በአማርኛ ሲነገር ከቀኑ አስር ሰዓት ጀምሮ በደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ነው ህዝቡ የሚሰበሰበው። ሌላው በኢንተርኔት ነው። ስንት ሰው ትጠብቃላችሁ? እንደው በቅዳሜው ዝግጅት ዘውገ፣ አዳራሹ ይሞላል የሚል እምነት ነው ያለኝ። ስጦታው በላይ እዚህ ከተማ ውስጥ ባለው ከፍተኛ እውቅናና አገልግሎት ስጦታውም በዚህ በዚህ መስመር ላይ ይቀርባል ብያለሁ። ለአድማጮች ቀደም ሲል ስጦታው ትሰማኛለህ? አዎ ሰማለሁ። አዲስ አይዞን፣ እንግዲህ ወዳጅ ዘመድ ያው እየተረባረበ ነው። ምንድን ነው ያመመህ ዘውገ? አንድ ቃል ሲጠራ ሰምቻለሁ፣ ካንሰር የሚል። ምን አይነት ካንሰር ነው? መቼ ነው የጀመረ? ስጦታው ለረዥም ጊዜ ነበረ ምርመራ ካሄድ የነበረው እና በተለያዩ ላይ ነበርኩኝ። በሌላ በሌላ መልኩ ማለት ነው። ብዙም ውጤት አላመጡ ነበረ እና መጨረሻ በዚህ ባለፈው ሁለት ሺ አስራ አምስት መገባደጃ ላይ ፊቴ ማበጥ ጀምሮ ነበር እና ውጤቱ ምን እንደሆነ ማወቅ አልቻልኩም። አጋጣሚ መጨረሻ ላይ ግን ከብዙ ምርመራ በኋላ ሜ አካባቢ ነው ወደ ግንቦት ላይ ወደ ግንቦት አካባቢ ላይ ኤንጂኦ ሳርኮማ የሚባል ካንሰር ነው። ኤንጂኦ ሳርኮማ ይባላል። ስስ የሆኑትን የሰውነታችን ክፍል ላይ በመውጣት ብለድበት ስለን ነው የሚጎዳው፣ የደም ቧንቧን ይጎዳል። አዎ በዛ ነው የሚለው እና በአጋጣሚ እኔ ደግሞ የወጣው ፊቴ ላይ ስለነበረ ማየት ሁሉ ከልክሎ ነበረ። አሁን የተለያየ ሕክምና በመውሰድ ላይ ነው ያለው እና ጆሎ አቷል አንደኛው በግራ በኩል ያለው አይን እንደውም ማየት ሁሉ እስከሚሳነው ነው ነገር ነበር። ግን አሁን ሕክምና የመጀመሪያውን ሕክምና ኪሞቴራፒ ከጀመርኩ በኋላ የማየት ትንሽ ከፍ አድርጎታልና ማየት ያለው ለጊዜው አሁንም ወስዶ ኪሞ ቴራፒ ነው እና ያ በየሶስት ሳምንቱ አንድ ጊዜ ነው። ሀይለኛ መድኃኒት ስለሆነ የሚወሰደው ያንን በመውሰድ ላይ ነው ያለሁት። ከዚያ በኋላ ደግሞ ሁለተኛው ሚኖ ቴራፒ ነው ወደዛ ለምሄድ ነው አሁን ደግሞ በጣም ይሻልል ብዬ ተስፋ አረጋለሁ። አዜብ ባለቤትህ፣ እሷም ያንተ ያን ያህል ጓደኛዬ ነች አቃት አለሁና ምን አለች? እንዴት ተቀበለችው? በጣም ከባድ ነበረ። በተለይ ለአዚ በጣም ለመቀበል ከባድ ነው። ከዛም አልፎ ልጆቹም ይህንን ነገር ለማስረዳት ለእኔ በጣም ከባድ ነበረ እና ብዙ በራሴ ይዤው ነበር ለብዙ ጊዜ የቆየሁት እና በደረጃ ለማስረዳት ነው የሞከርኩት እና በጣም በጣም ድንጋጤ ላይ ነበረች፣ እና ከፍተኛ ድንጋጤ ላይ ነበረች። ከጊዜ ብዛት በኋላ ነገሮች የተሻሉ ሲመጡ አሁን መልካም፣ ለእግዚአብሔር ሰጣ። እግዚአብሔር ይሄን ነገር መልካም ውጤት ያመጣል በሚል እምነት ነው ያለ ነው። ልጆቹም በዛው እምነት ውስጥ ነው ያሉ። አንተን የሚወዱ ሰዎች፣ ይሄን ፕሮግራም የሚሰሙ ሰዎች ምን እንዲያደርጉልህ ትመኛለህ? ምንደ መልእክትህን በዛው ብታስተላልፍ በዚህ እንቋጫዋለን። ብዙ ዝርዝር ውሳን ገባ ትልቁ ነገር በእግዚአብሔር በኩል የሚደረገው ነገር ነው ትልቁ ነገር እና ጸሎቱ ትልቅ ነገር ነው። ያም ደግሞ ከብዙ ሰዎች ሲሆን እግዚአብሔር ይሰማልና ያን ጸሎት ካገኘው ለእኔ ትልቅ ነገር ነው። እግዚአብሔር ካንተ ጋር ከቤተሰብ ጋር ይሁን እንደሚሻልህ በጣም በጣም እምነት አለኝ። ተስፋ እናደርጋለን። ዘው ገ የምትጨምረው ነገር አለ? እኔ ብዙም የምለው ነገር የለም። ተፈጥሮ በጣም ጎበዝና ጠንካራ አይበገረኝ ቦታው፣ ስለዚህ በሱ በኩል ያለውን ትግል እያደረገ ነው። በእኛ በኩል ግን በዳላስና አካባቢ ያላችሁ ቅዳሜ በፎር ፒኤም ደብረ ምህረት ቅዱስ ሚካኤል ቤተክርስቲያን እንድትገኙ። በሌላ በኩል ቦታውን የምታውቀ ለማገዝ የምትፈልጉ ጎ ፈንድሜዳ መልካም በመግባት እርዳታችሁ እንዳይለየን ነው። እጅግ አመሰግናለሁ አቶ አዲሱ ስጦታው። አይዞው በርታ፣ እግዚአብሔር ይስጣችሁ መልካም ቀን። አዲሱ በጣም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ ነው ይህ ዝግጅት የሚተላለፍላችሁ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአፍሪካ አገሮች ወዳጆችን እንጂ በጎ አድራጊዎችን አይሹም። ንግድን እንጂ እርዳታን አይሹም። ዩናይትድ ስቴትስም ለሁሉም አፍሪካውያን የሚሆን የአፍሪካን እድገት ለማፋጠን የሚረዳ ወዳጅነትን ነው የምትሻው ሲሉ ፕሬዚዳንት ባራክ ኦባማ በሁለተኛው የዩኤስ አፍሪካ የንግድ መድረክ ላይ ተናግረዋል። አፍሪካ ውስጥ ያለው የአሜሪካውያን መዋለንዋይ እስከ ሰባ ከመቶ ይደርሳል። ወደ አፍሪካ የሚሄደው የዩናይትድ ስቴትስ ኤክስፖርትም አድጓል። የንግድ መድረኩ ከተጀመረበት ካለፉት ሁለት ዓመታት ወዲህ እንኳ የአሜሪካ ኩባንያዎች በ15 ቢሊዮን ዶላር የሚገመት የአፍሪካን እድገት የሚረዳ ስምምነት ደርሰዋል። በአሁኑ በሁለተኛው የንግድ መድረክ ደግሞ ከ9 ቢሊዮን ዶላር በላይ የሆነ የመዋለ ንዋይ ምደባ ስምምነት ተደርሷል። እድገቱ እየጨመረ በመጣ መጠን ሜዳውም እየሰፋ ይሄዳል። ምንም እንኳ በመላዋ አህጉሪቱ ትርጉም ያለው ለውጥ እየተካሄደ ቢሆንም የመላዋ አፍሪካ አጠቃላይ ጂዲፒ የፈረንሳይን ያህል ብቻ ነው። እናም ወደ አፍሪካ የሚደርሰው የዩናይትድ ስቴትስ ኤክስፖርት ወደ ሁለት ከመቶ ብቻ ነው ማለት ነው። ይህን ሁኔታ ለመቀየር ያለው ብቸኛና ቁልፍ መንገድ ከሳራ በታች ላሉ ሁለት ሦስተኛ አገሮች የኤሌክትሪክ ኃይል መጨመር ነው። ፓወር አፍሪካ ሥራ ላይ ከዋለ ከሦስት ዓመታት በኋላ አብዛኛው ናይጄሪያ፣ ታንዛኒያና ሩዋንዳ ኤሌክትሪክ ማግኘት ጀምረዋል። ፕሬዚዳንት ባራክ ኦባማም ከስልሳ ሚሊዮን በላይ ለሚሆኑ የአፍሪካ መኖሪያ ቤቶችና ንግዶች ኤሌክትሪክ እንደሚኖራቸው አምናለሁ ሲሉ ተናግረዋል። የኢኮኖሚ እድገትን በተመለከተ አፍሪካውያን መልካም አስተዳደር እንዲኖራቸው የግድ ነው። ያኔ ነው ለንግድም ሆነ ለመዋለ ንዋይ ምቹ ሁኔታ የሚፈጠረው። በመጨረሻም አፍሪካውያን በወጣት ትውልዶቻቸው ላይ ነው መተማመን ያለባቸው። የአፍሪካ ወጣቶች ሲያብቡና ሲደራጁ በትምህርት ሲዳብሩና እድሎችንም ሲያገኙ እርግጠኛ ነኝ አፍሪካ ይበልት ታድጋለች፣ ብለዋል ፕሬዚዳንት ባራክ ኦባማ። አክለውም ይህን ሁሉ ካሟላን፣ አሉ ኦባማ፣ ማኅበረሰባችንንና ኢኮኖሚያችንን ወደፊት ለማራመድ የሚያግደን ምንም ነገር የለም። ያ ደግሞ ለአፍሪካውያን ብቻ አይደለም፣ ለዩናይትድ ስቴትስም ሆነ ለመላው ዓለም ጠቃሚ ይሆናል።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 ክቡራትና ክቡራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጅት ታየንን አብራችሁን ስላመስሻችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም በደና you oh,